የቱርክ ጠቅላይ ሚኒስትር አህመት ዳቡቶልጎ የሀገራቸው ባለፈው ሳምንት በቱርክና በሶሪያ ድንበር ላይ የሩሲያን ተዋጊ አውሮፕላን ተኩሳ በመጣሏ ይቅርታ አትጠይቅም ብለዋል። ጠቅላይ ሚኒስትሩ ከኔቶ ማለት ከሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኃላፊ የንስ ስቶልንበርግ ጋር ከተነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ የቱርክ ኃይሎች የሀገሪቱን የአየር ግዛት የመጠበቅ ግዴታቸውን ነው የፈጸሙ ሲሉ ተናግረዋል። ዳቩቶግሉ አያይዘውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለተዋጊ አውሮፕላኑ መመታት ምላሽ በቱርክ ላይ የኢኮኖሚ ማዕቀብ ለመጣል የወሰዱትን ውሳኔ እንደሚቀለብሱ ተስፋ አደርጋለሁ ብለዋል። በቱርክ ላይ የሚጣለው ማዕቀብ ሩሲያ ከቱርክ የምታስገባቸው ምርቶች ይገድባል በሩሲያ የሚሰሩ ቱርካ የሚሰሩ ቱርካውያን ኮንትራት እንዳይራዘም ያግዳል። በሩሲያ የሚሰሩት የቱርክ ኩባንያዎችንም ይመለከታል። የቱርክ ፍራፍሬና አትክልት ወደ ሩሲያ እንዳይገባ የሚያግደው ማዕቀብ በቀጣዮቹ ሳምንታት ገቢራዊ እንደሚሆን የሩሲያ መንግስት ዛሬ አስታውቀዋል። በሌላ ዜና ደግሞ ፕሬዚዳንት ፑቲን ፓሪስ በሚካሄደው የአየር ንብረት ጉባኤ ጎን ከቱርኩ ፕሬዚዳንት ሪሴፕ ታይብ ኤርዶጋን ጋር ተገናኝተው እንደሚነጋገሩ የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ገልጠዋል። ቱርክ አውሮፕላኑ የግዛቴን የአየር ድንበር በመጣሱ ነው ተኩሼ የጣልኩት ትላለች ሩሲያ። ግን ተዋጊው አውሮፕላኗ ከሶሪያ ግዛት አልወጣም ነው የምትለው። የአንድ የሩሲያ ፓይለት አስክሬን ዛሬ ከአንካራ ወደ ሩሲያ አምርቷል። ሩሲያና የሶሪያ ኃይሎች ነበሩ ሁለተኛውን የፓይለት ከሞት ያዳኑት። አንድ ሩሲያዊ ወታደር ደግሞ በማዳኑ ጥረት በሚያድንበት ጊዜ ተገርሏል።